ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ ሰኔ 24 2012 ዓ ም ዝግጅታችን ጀመረ። የሀጫሉ ሁንዴሳን ቤተሰብ አነጋግረናል። ይ የሀጫሉ አባት አቶ ሁንዴሳ ቦንሳ ናቸው። የኦሮሚያ የመንግሥት ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ የአማራንና የኦሮሞን ብሔር ሆን ተብሎ ለማጋጨት የተከተባበረ ነው። የአይምሲ ያከተባበሩ ታዋቂ ግለሰቦችን ታዋቂ ሰዎችን የመንግስት አላፊዎችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ሕዝቡ ይሄንን ነክቶ ይሄ ብሔር ከኦሮሞና አማራን ኦሮሞን እና ሌላን ብሔር ማጋጀት አይቻልም። ይህ እድል የለንም፣ ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበትም። ጠቅላይ ሚኒስትር አብይ አህመድ ካስተላለፉት መልእክት የተቀነጨበ ነው። ሁሉም ዘገባዎች በስፋት ይቀርባሉ። በዚህ ምሽት ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ብርሃን ኃይሉ በቅንብሩ አብራኛለች ቨርጂኒያ ከሚገኘው መኖሪያዋ ነው እያቀናበረች ያለችው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍስሃዬ ነኝ። የድምፃዊው ሀጫሉ ሁንዴሳ ግድያን ተከትሎ ኢትዮጵያ ውስጥ በተቀጣጠለው ተቃውሞ በኢትዮጵያ የተገደሉት ሰዎች ቁጥር ሰማንያ አንድ መድረሱን የኦሮሚያ ፖሊስ አስታወቀ ሶስት የኦሮሚያ ፖሊስ አባላትን ጨምሮ የሃጫሉ ሁንዴሳ ሞት በቀሰቀሰው ተቃውሞና አለመረጋጋት የተገደሉት ሰዎች ቁጥር 81 ደረሰ። ከተቃውሞ ጋር ተያይዞ የበርካታ ሰዎች ንብረት መውደሙንና አካል መጉደሉንም ተገልጿል። የድምፃዊው አስከሬን አምቦ በሚገኘው ቤተሰቦቹ መኖሪያ ቤት እንደሚያርፍ ታውቋል። የድምፃዊው አባት አቶ ሁንዴሳ ቦንሳ መንግስት የልጃቸውን ገዳይ ለፍርድ እንዲያቀርብ ጠይቀዋል። በተያያዘ ዜና የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች በዛሬው ዕለት ለመገናኛ ብዙሃን በሰጡት መግለጫ የአርቲስት ሃጫሉ ግድያ እጅግ እንዳሳዘናቸው እና በሀገሪቱ ያለው ያለመረጋጋትና ሁከት በሰው ህይወትና ንብረት ላይ እያደረሰ ያለው ጉዳት አሳሳቢ መሆኑ ተናግረዋል። ወደኋላ በሰፊው እንዘግባለን። ለዩናይትድ ስቴትስ መከላከያ ሚኒስቴር የሚመደበው ዓመታዊ ባጀት ለአሜሪካ ኮንፌደሬት ግዛቶች ክብር የሚሰጡ ወታደራዊ ተቋማት ስያሜዎችን መቀየርንም የሚያካትት ከሆነ በድምፅ በመሻር መብቴ ይሽረዋሉ ሲሉ ፕሬዚደንት ዶናልድ ትራምፕ ዝተዋል። ኤሊዛቤት ዋረን ያቀረቡት የኮንፌደሬት ስያሜዎች ከወታደራዊ ተቋማት እንዲነሱ የሚጠይቀው የውሳኔ ሀሳብ በወታደራዊ ባጀት ውስጥ የሚካተት ከሆነ በድምፅ መሻር መብቴ ይሽረዋሉ ብለዋል ፕሬዚዳንቱ በትዊተር ገጻቸው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የወታደራዊ አገልግሎት ኮሚቴ ሴኔተር ኤሊዝበት ዋረን ያቀረቡትን የውሳኔ ሀሳብ ባለፈው ወር 25 በሁለት ድምፅ አጽድቆታል። የሀገሪቱ መከላከያ ሚኒስቴር ማንኛውም ለኮንፌዴሬት እውቅና የሚሰጡ የወታደራዊ ተቋማት፣ የመሳሪያዎች፣ አይሮፕላኖች፣ የመንገዶችና መሰል ስያሜዎች ሁሉ በሦስት ዓመታት ውስጥ ለይቶ በሌሎች ስሞች እንዲቀይራቸው የህግ መውሰኛው ምክር ቤት የወታደራዊ አገልግሎት ኮሚቴ ያጸደቀው ውሳኔ ጥሪ ያደርጋል። ተጠባባቂው የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ቻድ ወልፍም የዩናይትድ ስቴትስ ታሪካዊ ሐውልቶችንና በፌዴራል ተቋማት ያሉትን መሰል ቅርሶችን ለመጠበቅ ግብረ ኃይል ያቋቁማለሁ ብለዋል። እንደ አውሮፓ አቆጣጠር በሺህ ስምንት መቶ ስልሳዎቹ ዓመታት አሜሪካ ውስጥ በተካሄደው የእርስ በርስ ጦርነት ወቅት የተሸነፉት የኮንፌዴሬት ግዛቶች ጥቁር አሜሪካውያንን በባርነት የመያዙ ተግባር እንዲቀጥልና ከአሜሪካ ለመገንጠል የተዋጉ ናቸው። የዋይት ሐውስ ቤተ መንግስት ሩሲያ አፍጋኒስታን ውስጥ በአሜሪካ ወታደሮች ላይ ግድያ እንዲፈጸም ለታሊባን አማጽያን ገንዘብ የመክፈል መርሃ ግብር አላት ስለሚለው ወሬ መረጃ አሸልኮ አውጥተዋል ያላቸውን የስለላ ባለስልጣኖችን እየከሰሰ ነው ይህ ሁኔታም የጉዳዩን እውነትነት ማጣራትን በሚመለከት መግባባት ላይ ለመድረስ የሚቻልበትን ዕድል ማጥበቡ ተገልጿል። የዋይት ሀውስ ቃል አቀባይ ኬይሊ መክናኒ የአሜሪካ ወታደሮችን ሕይወት አደጋ ላይ ጥለዋል በሚል አፈንጋጭ ያሏቸውን የስለላ ሰራተኞችን ትላንት ነቅፈዋል። ያልተረጋገጠ ስላሉት የስለላ መረጃ ለፕሬዚደንት ዶናልድ ትራምፕ አለመነገሩም ትክክል ነበር ብለዋል። ቃል አቀባይዋ ለጋዜጠኞች የሰጡትን መግለጫ ሲጀምሩ ኒውዮርክ ታይምስ ጋዜጣ ስለ ወሬው መዘገቡን ገስጸዋል። የታሊባን አማጽያን አሜሪካና የጥምረት ኃይሎች ወታደሮችን እንዲገሉ የሩሲያ የስለላ ክፍል ገንዘብ ከፍለዋል ስለሚለው ወሬ ያወጣው በኒውዮርክ ታይምስ ጋዜጣ ነበር። መረጃን አሸልኮ የማውጣቱ ተግባርና ላልተረጋገጠው ክስ የተሰጠው ትኩረት ሀገሪቱን እያዳከመ ነው በማለትም ቃል አቀባይዋ አስጠንቅቀዋል። ኒውዮርክ ታይምስ ጋዜጣንና ሲኤንኤንን የመሳሰሉት የዜና ማሰራጫ አውታሮች ይህ ወሬ ባለፈው የካቲት ወር ለፕሬዚዳንቱ በሚቀርበው ዕለታዊ የስለላ መረጃ ውስጥ ተካቶ ነበር ሲሉ ዘግበዋል። ሌሎች ደግሞ ቀደም ሲል ስለ ጉዳዩ ለፕሬዚደንት ትራምፕ በጽሁፍ ቀርቦ ነበር ሲሉ ዘግበዋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ነገ እስከምንገናኝ በደህና ቆዩን። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሰኔ 24 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ሁላችንም መንግስት ነው እንግዲህ ከሁሉ የበለጠ ራሱ ማስተካከል ያለበት ሁላችንም ቢሆን በሰላማዊ መንገድ የምንፈልገውን አጀንዳ ማንቀሳቀሱ ነው የሚያዋጣ ነው። የኦሮሞ ነጻነት ግንባር ሊቀመንበር ኦቦ ዳውድ ኢብሳ ናቸው። አነጋግረናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ልጃቸውን የገደሉ ሰዎችን መንግስት ህግ ፊት እንዲያቀርብ የድምፃዊ ሀጫሉ አባት አቶ ሁንዴሳ ቦንሳ ጠይቀዋል። በሌላ በኩል የሀጫሉ አስክሬን ወደ አምቦ እየተሸኘ ሳለ በተፈጠረው ግጭት ሰባት ሰዎች መገደላቸውና ከ ሰላሳ በላይ መቁሰላቸው ተገልጿል። የሀጫሉ አባትና ወንድሞቹ የልጃቸውን አስከሬን በተወለደባት አምቦ ከተማ ማሳረፍ ፍላጎታቸው መሆኑን ተናግረዋል። በሌላ በኩል ብሔር ከብሔርና ሃይማኖት ከሃይማኖት ጋር በማጋጨት ሀገር ወደ ብጥብጥ እንድትገባ ግድያውን ከመምራትና ከግድያው በኋላም አስከሬኑን በማንገላታት አገር ለመረበሽ ያሴሩ የተቀናጁ ሰዎች እጅ አለበት ብሎ መንግስት እንደሚያምን የኦሮሚያ የመንግስት ኮሚዩኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለቪኦኤ ገልጸዋል። እስካሁን ባላቸው መረጃም ሀምሳ ሰላማዊ ሰዎች መገደላቸውን፣ ንብረት መውደሙንና የአካል ጉዳት መድረሱንም ተናግረዋል። አምቦ በሚገኘው የሀጫሉ ወላጆች መኖሪያ ቤት ተገኝቶ ቤተሰቦቹን ያነጋገረውን አኮር መልካ ሲሆን የኢንተርኔት አገልግሎት ባለመኖሩ ጽዮን ግርማ በስልክ መስመር ይዛዋለች። በተጨማሪም ከአቶ ጌታቸው ባልቻና የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ ጋር ያደረገችውን ቃለ ምልልስ አካታ ከናኮር መልካ ጋር ያዘጋጁትን ዘገባ እንደሚከተለው ያስደምጡናል። በኦሮምኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በሚያቀነቅናቸው ሀሳቦች የሚታወቀው የ36 ዓመቱ ድምፃዊ ሀጫሉ ሁንዴሳ ሰኞ ሰኔ 22 2012 ዓ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት መገደሉን የፌዴራል ፖሊስ በሰጠው መረጃ አረጋግጧል። ሀጫሉ የተወለደው አምቦ ከተማ ውስጥ ቀበሌ ዜሮ ስድስት አሁን ደግሞ ቀበሌ ዜሮ ሶስት ወይም ደግሞ ቶርበን ኩታይ እየተባለ በሚጠራ አካባቢ ከአባቱ አቶ ሁንዴሳ ቦንሳ እና ከእናቱ ወይዘሮ ጉደቱ ቦራ ሲሆን በአሁኑ ሰዓት ወላጆቹም በዚሁ መኖሪያ ቤታቸው ሐዘን ተቀምጠዋል። የአሜሪካ ድምጽ ዘጋቢ ናኮር መልካ ዛሬ በዚሁ መኖሪያ ቤት ተገኝቶ የሀጫሉን ወላጆች አነጋግሯል። የሰጡትን አስተያየትም ሊያካፍለን መስመር ላይ ይገኛል። ናኮር እንደምናመሸህ? እግዚአብሔር ይመስገን ሲሆን ደህና ነኝ። ናኮር ቀደም ሲል እንግዲህ ለአድማጮቻችን በመግቢያችን ላይ አስተዋውቀናል። በኢንተርኔት መቋረጥ ምክንያት ነው በስልክ በቀጥታ አንተን ለማነጋገር እየወሰን ነው እና በቀጥታ ወደ ጥያቄ ሊሄድ የድምፃዊ ሀጫሉ ሁንዴሳ ወላጆችን አነጋግረ ነበር። አባቱ አቶ ሁንዴሳ ቦንሳ ስለ ልጃቸው ምን አሉ? ግድያውን በተመለከተስ እንዴት ነው የሰሙት? አቶ ሁንዴሳ ቦንሳ የልጃቸውን ድምፃዊ አጫሉ ሁንዴሳ ግድያ በተሰሙት ከልጃቸው መሆኑን የነገሩኝ ባለፈው ሰኞ ምሽት ሰዓቱን ባላወቁበት ጊዜ ላይ ማለት ነው። ታላቅ ልጃቸው ያንጃብን ነበረ ይላሉ ከመኝታ ክፍሌ በስተጀርባ ምንድነው የተፈጠረው ልጄን በሉብኝ እንዴ ብዬ ጠየቅኩት። ከዛ በኋላ ከእናቱ ጋር ማልቀስ ጀመርን። የሰፈር ሰው ሁሉ ተሰበሰበ። ሌሊቱም በሙሉ እያለቀስን ነበረ ያደር ነው ብለውኛል። እንደ አባት በተወለድንበት ሀገር ባደግንበት በኖርንበት ሀገር የሚያድጉ ልጆችን ለጥይት እየቆሉ ሜዳ ላይ ገለው መጣል ይሄ ኢትዮጵያዊነት አይደለም ብለዋል። ኢትዮጵያዊ እንደዚህ አያደርግም ምምን ብለዋል የአጫሉ አባት እግዚአብሔር ሰውን የፈጠረው በአምሳሉ በመሆኑ የሰው ልጅ እንደዚህ ባለ ሁኔታ መገደል የለበትም ብለዋል። የተደረገብኝ የግፍ ግፍ ነው ሲሉን ገልጸዋል ማለት ነው። እግዚአብሔር የልጄ እንደሚፈልግልኝ መንግስትም፣ እንዲሁ ገዳዩን ይዞ ለህግ ያቅርብልኝ ሲሉ ተናግረዋል። ናኮር፣ እንግዲህ የሀጫሉን ወላጅ አባት በድምጽ ነው ያነጋገርካቸው። እንደው ጥራትም ባይኖረው ለአድማጮቻችን በተወሰኑ መልኩ ማካፈል እንድንችል ከቀረጽክበት የድምጽ መቅረጫ ላይ በስልክህ ልታሰማን ትችላለህ? को को में तो तो जो बस चो कि कि यह नहीं वाला है है क्या से ऊपर रहे सरकार बंदा चोटी करना ይህንን ይመስላል ሲሆን እንግዲህ ናኮር እዛው እንደነበርክ ተናግረናል እና ከወላጅ አባቱ በተጨማሪ ያነጋገርካቸው ሌላ የቤተሰብ አባላት አሉ። በቤታቸው ተገኝቼ የአርቲስት ሃጫሉ ሁንዴሳ ታላቅ ወንድም ሀብታሙ ሁንዴሳ እንዲሁም ታናሽ ወንድሙን ሲሳይ ሁንዴሳን አነጋግሬ ነበረ። ታላቅ ወንድሙ ሀብታሙ ሁንዴሳ ስለ ሃጫሉ ሲናገር እንባውን መቆጣጠር አልቻለም ነበረ። ለቤተሰቡ የሚያስብ ለሀገሩ የሚያስብ ለወገኑ የሚያስብ በጣም ታታሪ ሰው ነበረ። ሰው ተቸግሮ ማየት እንኳን የማይወድ ሰው ነበረ። ያለው ጃኬት እንኳን አውልቆ ለሌለው ሰቶ የሚሄድ ሩሩ ደግ ሰው ነበረ ሲለው ሲት ወንድሙን ገልጾታል። ሲታይ በአዲስ አበባ ከሀጫሉ ጋር አንድ ላይ ይኖራሉ። ሀጫሉ ባለፉት ሶስት ወራት የኮሮና ቫይረስ ወረርሽኝ ኢትዮጵያ ከገባ ጊዜ ጀምሮ ለስራ የተለያዩ ቦታዎች ስለሚንቀሳቀስ ከልጆቹ ጋር ተገናኘም ነው ያለኝ ልጆቹ የአምስት አመት እድሜ ያላት ወቢ የሁለት አመት ህፃን ሚልኪ እንዲሁም ደግሞ አራሷ የአንድ ወር ህጻን የሆነችው ጊፍቲ የሚባሉ ሶስት ልጆች ናቸው ያሉት ባለፉት ሶስት ወራት ከልጆቹ ጋር ከባለቤቱ ጋር ሳይገናኝ ከወንድሙ ጋር የኖረስ እንደቆየም ነው። ቤተሰቡ ከኮሮና ቫይረስ ለመከላከል ጥረት ሲያደርግ እንደነበረ ስለ ወንድሙ አሟሟት በሰማም ጊዜ መሪር ሐዘን እንደደረሰበት ነው የነገረኝ። ቤተሰቦቹም በሀዘን ውስጥ እንዳሉ ነው የነገረኝ። ስለ አጫሉ ወንድሙም ሲናገር ለህዝቡ የሚንኮረኮር የሚያስብ ጀግና፣ የዚህ ትውልድ ወጣት ጀግናም ብቻ ሳይሆን የኦሮሞ ውስጥ አንድ ሆኖ ማየት የሚመኝ ትልቅ ሰው ነበረ ሲል ወንድሙም ገልጾታል። የአጫሉ አብሮ አደግ የሆነውን ጉዲሳ ኤሪክሳ የተባለን ግለሰብ እንዲሁ አነጋግሬ ነበር። ስለ ጓደኛው አርቲስት አጫሉ ሁንዴሳ ሲናገር ከልጅነቱ ጀምሮ እስካሁን ድረስ አብረው እንደቆዩ፣ አብረው እንደተማሩ፣ በትግል ጊዜም አብረው ሲታሰሩ እንደነበር ገልጾልኛል። እንደ ወንድም ስትለው እንደ አባትም ስትለው እንደ አባት ከወንድምም ከአባትም በላይ ለሰው የሚያስብ ለሰው የሚቆረቆር ሲል ገልጾታል። ከባለቤቱ ፋንቱ ደምስ ሰው ዲሮ ጋር ከልጅነታቸው ጀምሮ ጓደኛ እንደነበሩና ተጋብተውም ልጆች እንዳፈሩ ከዚህ በፊት በተለያየ ጊዜ በሰጣቸው ቃለ ምልልሶች ተናግሯልና ባለቤቱን ወይም ደግሞ እናቱን ወይዘሮ ጉደቱ ቦራን ለማነጋገር ጥረት አላደረክህም? በቦታውስ ነበሩ? በጣም ጥሩ ጥያቄ ነው ሲሆን በስፍራው ተገኝቼ እነሱንም እንዲሁ ለማነጋገር ሀሳብ ነበረኝ። ሆኖ በማን ተኩስ በመፈጠሩ እነሱን ሳላገኝ ተመልሻለሁ ማለት ነው። እዛው እያለ ተኩስ መፈጠሩን እና ግጭትም እንደተከሰተ ሰምተናል። ቀደም ብለህ አንተም ነግረኸናል እና ምንድን ነው እንዴት ነው ተኩሶ የተፈጠረው? ምንድን ነው የተፈጠረው? በአካባቢው የነበሩ ሰዎች እንደነገሩኝ ከሆነ ድምፃዊ አጫሉ ሁንዴሳን አስከሬን የመንግስት ጸጥታ ኃይሎች ወስደው ወደ ሌላ ቦታ ሊወስዱት ነበረ በሚል ወሬ ሲናፈስ ነበር። ያንንም ወሬ ተከትሎ ብዙ ወጣቶች የእነ አጫሉ ሁንዴሳ መኖሪያ ቤት አካባቢ እንደ መጡ ነው መረጃ ያገኘሁት። ከሱ ጋርም ተያይዞ የመንግስት ጸጥታ ኃይሎች አካባቢውን ወረሩ። ከዛም በኋላ የተኩስ እርምታ በአካባቢው ተፈጥሯል ማለት ነው። ይህንን ለማረጋገጥ ምክንያቱ ምን እንደሆነ ወደ ኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል መሀመድ ደውዬ ነበረ። እሳቸው እንዳሉኝ ከሆነ የአርቲስት አጫሉ እንዴስታን የቀብር ስነ ስርዓት እንዲሁም ሀዘን ለመካፈል ወደ አካባቢው ያቀርኑት አብዛኛዎቹ ሰዎች ከመቶ ዘጠና በላይ የሚሆኑት ሀዘን ተሰምቷቸው በአካባቢው የተገኙ ሲሆኑ የተቀሩት ግን አለመረጋጋት እንዲፈጠር ጸጥታ እንዳይኖር ብጥብጥ እንዲፈጠር ለማድረግ ነው ሲሉ ገልጸዋል። በአካባቢው ተገኝተው የአርቲስት አጫሉ ሁንዴሳን አስከሬን ከቤተሰቦቹ ቤት ወስደው ወደ ሌላ ቦታ እንሄዳለን በማለታቸው በዚህ መካከል በአርቲስት አጫሉ ሁንዴሳ አጎት እና ሌሎች ሰዎች መካከል ግብ ግብ ተፈጠረ። በዚህ መካከል የአርቲስት አጫሉ ሁንዴሳ አጎት በጥይት ተመቷል ብለውኛል። በአካባቢው የነበሩ ሰዎች ግን ስፍራው መሳሪያ ሲተኩስ የነበረው የመንግስት ጸጥታ ኃይል ነው እንጂ ሌላ አካል አልነበረም ብለዋል። ይህንንም ለማረጋገጥ አቶ ጅብሬልን ጠይቄያቸዋለሁ። እሳቸው እንደሚሉት ከሆነ በአካባቢው የብጥብጥ እንዲፈጠር ሲያደርጉ የነበሩ ሰዎች ሲቪል የሆኑ ወይም ደግሞ እንደ ሰላማዊ ሰው በአካባቢው የተገኙ እንጂ ዩኒፎርም ወይም የተለየ ልብስ ያላደረጉ ናቸው። ግን መሳሪያ በእጃቸው ይዘው ነበረ ብለዋል። የመንግስት ጸጥታ ኃይሎች ማህበራዊ ጉዳይ በሆነ ቦታ ቀድሞውም አልተገኙም። ችግሩ ከተፈጠረ በኋላ ነው እዛ አካባቢ የተገኙ ሲሉ ገልጸዋል። ናኮር እንግዲህ አንተ ይሄ ተኩስ ከመጀመሩ በፊት እዛው በቦታው ላይ እንደ እንደነበርክ ገልጸህልናል። አሁን ደግሞ እንደገለጽክልን የኦሮሚያ የጸጥታ ኃላፊ አቶ ጅብሪልን አነጋግረሃቸዋል ከዛ ከወጣ በኋላ እሳቸው ያሉት ሀጫሉ ሁንዴሳን አስክሬን መውሰድ በሚፈልጉና ከዚያ ደግሞ የሀጫሉ አጎት አስክሬኑ አይወሰድም ባሉበት በሁለቱ መካከል በተፈጠረ ግጭት ነው። አንተ በቦታው ስለነበርክ የሀጫሉን ወላጅ አባትም ሆነ ሌሎች ያነጋገርካቸውን የቤተሰቦቹን አባላት የቀብር ስነ ስርዓቱ የት እንዲከናወን እንደሚፈልጉ ጠይቃቸው የነገሩ ነገር አለ? አዎ፣ ይህንን ጥያቄ በተደጋጋሚ ለአቶ እንዴሳ ቦንሳም ለአጫሉ እንዴሳ ወንድሞች፣ ለጓደኞቹም አቅርቤ ነበረ የቤተሰብ ፍላጎት በአምቦ ከተማ እንዲቀበር እንደሆነም ነው የነገሩኝ። በዚህም ዙሪያ ከመንግስት ባለስልጣናት ጋር ውይይት አድርገዋል። ኮሚቴው መጨረሻ ላይ የእነሱን ውሳኔ ተግባራዊ ለማድረግ የሽኝት መራገቡን ለማከናወን ወደ ስራ መግባቱን ነው ለማወቅ የቻልኩት። ማለት እስቲና ኮር የአባቱን የአቶ ሁንዴ ሳን ድምጽ እንደ ቅድሙ ምናልባት ማሰማት ከቻልክ ይህንን ያሉበትን ልታስደምጠን ትችላለን። እሺ ሲሆን እኮ መንገድ በኋላ መልሰው

እንግዲህ እሳቸው እንዳሉት በቤተሰቡ ፈቃድ እዛው አምቦ ከተማ ውስጥ እንዲቀበር ፍላጎታለን አለን ነው። ይህንን የቀብር ለማስፈጸም ሂደት የሚመለከት ኮሚቴ አነጋግረሃል ምን አሉ? እንደው አጠር አድርገና እስቲ ንገረን። ጥሩ ንጣዊ ሃጫሉ ሁንዴሳ የሽኝት እና የቀብር ስነስርዓት አስፈጻሚ ኮሚቴ ሰብሳቢ የሆኑትን አቶ ተስፋዬ ጣባን አነጋግሬ ነበረ እሳቸው ቤተሰብ ፍላጎት እና ከቤተሰብ ውሳኔ በኋላ የአርቲስቱን የቀብር ስነ ስርዓት ግብዓተ መሬት በክብር በአምቦ ከተማ ለማከናወን እንቅስቃሴ እያደረጉ መሆናቸውን ነው የነገሩኝ። በነገው ዕለት በአምቦ ከተማ ኢየሱስ ቤተ ክርስቲያን የቀብር ስነ ስርዓቱ ይፈጸማል ብለዋል። ከዛ በማስቀደም ግን በአምቦ ስቴዲየም ሰዎች ተሰብስበው የሽኝት ፕሮግራሙ እንዲከናወን እንዲሁ ጥረቶች ይደረጋሉ ብለዋል። ከተለያዩ የአገሪቱ ስፍራዎች የሚመጡ እንግዶች በመኖራቸው በጊንጂ በአምቦ እንዲሁም በጉደር ያሉ ሆቴሎች አገልግሎት እንዲሰጡና እንግዶቹ የቀብር ሥነ ሥርዓቱን አስፈጽመው ከአምቦ ከተማ እስኪሄዱ ድረስም በእንግድነት ተቀብለው እንዲንከባከቧቸው በእንግድነት ተቀብለው እንዲያቆያቸው ጥሪ አቅርበው ነበረ። ስለዚህ በዚህ ዙሪያ ያለኝ መረጃ ይሄን ይሆናል። እንግዲህ ከዛ በኋላ እንደጠቀስክልን ግጭት ተቀስቅሷል። ተኩስ ነበር። ከተማ ውስጥም እንዲዚሁ ተኩስ ተፈጥሯል። ሰዎችም ተጎድተዋል። የሰዎች ሕይወትም አልፏል። እንዲሁም ደግሞ አካል መጉደል ወይም መቁሰል ተከስቷል እና ላይ ከመንግስት እና ከሆስፒታል ያገኘኸው መረጃ ምን ይመስላል? በዚህ ግጭት ሳቢያ የስንት ሰው ህይወት አለፈ? ስንት ሰው ቆሰለ? በጣም ጥሩ። ይህንም በተመለከተ በአምቦ ከተማ በተለያዩ የመንግስት ስራ ኃላፊነት ያሉ ሰዎች ጋር ደውዬ ነበረ የአንዳንዶቹ ስልክ አይሰራም፣ አንዳንዶቹ ደግሞ ስልካቸውን ስላልመለሱልኝ መረጃ ማግኘት አልቻልኩም። ሆኖም ግን ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲሁም ከአምቦ አጠቃላይ ሆስፒታል ባገኘሁት መረጃ መሰረት በአጠቃላይ በአምቦ ከተማ በዛሬው ዕለት ሰባት ሰዎች ሕይወታቸው አልፏል። ከሰላሳ ሰዎችም በላይ በሆስፒታል ተኝተው የሕክምና ክትትል እያደረጉ ይገኛሉ። ናኮር እንግዲህ አሁን እዛው ከተማ ስላለህ ምን ይመስላል ማምሻውን ያለው ሁኔታ? ከሰዓት በኋላ የመንግስት መከላከያ ሰራዊት በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ ገብተዋል። ከእሳትም የሰዎች እንቅስቃሴ እንደ ጠዋቱ አልነበረም። የመረጋጋት ሁኔታ ይታያል። የጸጥታ ሰራዊቱ በመግባቱ ይመስለኝ፣ በመግባቱ መረጋጋቱ ሶሪ፣ ይህንን ነገር ልድገማ። እሺ፣ እሺ፣ ኦኬ፣ እሺ። እንደ አጋጣሚ ሆኖ እኔ ከከተማ ኦኬ፣ ሶሪ በከተማ አካባቢ ወደሚገኙ ሰዎች ደውዬ ያለውን ሁኔታ ለማጣራት ሞክሬ፣ ያለው ካለው የሐዘን ድባብ ውጪ በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ መግባታቸውን ነው የሰማሁት። ያለው ሁኔታ ለአሁኑ የተረጋጋ ነው የሚመስለው ሲሆን እሺ ናኮር፣ በጣም እናመሰግናለን። እንግዲህ በነገው ምሽትም እንዲሁ ተከታትለ ሁኔታውንም ትነግረናለህ። የቀብር ስነስርዓቱንም ተከታትለ ለአድማጮቻችን ታካፍላለህ። በእኛ በኩል እዚህ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻን በአምቦ የተፈጠረውን በተመለከተ እና እንዲሁም ደግሞ በአጠቃላይ በኦሮሚያ ክልል ያለውን ሁኔታ በተመለከተ እንዲያብራሩልን ጠይቀናቸዋል። አንተን እዚህ ላይ እንሰናበትታለን የ አቶ ጌታቸው ጋር ያደረግነውን ቃለ ምልልስ መነሻ አድርጎ የተሰናዳው ዘገባ ደግሞ እንደሚከተለው ይቀርባል። የኦሮሚያ ክልል ኮሚኒኬሽን ዳይሬክተር አቶ ጌታቸው ባልቻ በአሁኑ ሰዓት አገር በከባድ ሀዘን ውስጥ ነው ብለዋል። ምክንያቱም ታላቁና ነጻነት መብት ታጋዩ አርቲስት ሃጫሉ ሁንዴሳ ግድያን በተመለከተ በኦሮሚያ ክልል በተለያዩ ዞኖች እና ከተሞች ህዝቡ የራሱን ሀዘን በተለያዩ መንገዶች ሲገልፍ ነው የዋለው። ትናንትና በአብዛኛው በሰላማዊ መንገድ ሀዘኑን ሲገልፍ ነው የዋለው። ይሄ ድምፃዊ ድምፃዊ ብቻ አይደለም፣ ታጋይ ነው። ጭቁኑ ብሔር ብሔረሰቦች መብት ራሱን ሰጥቶ ጠላት ፊት ቁሞ የተናገረ ጀግና ነው እና የሱን አላማ ለማጨናገፍ የተደረገ ግድያ ነው ከሚል ቁጭት በየአካባቢው ሰላማዊ ሰልፍ ፈጥቶ ሀዘኑ ሲገልጽ ነው የዋለው። በሌላ መልኩ ደግሞ ግድያውን ያቀነባበሩ እና ግድያውን የመሩ ሀይሎች ሀገሪቱን የማጠራመስ የማፍረስ ብሄር ብሄረሰቦችን እንዲጋጩ፣ ሀይማኖት ከሀይማኖት እንዲጋጭ ና ኢትዮጵያዊነትን ለማፍረስ ሀገሪቱን ሙሉ በሙሉ የማፍረስ ተልዕኮ ይዘው የገደሉ ግድያው የመሩ ስለሆነ በግድያው ሰበብ መንግስትን የማፍረስ እና በአቋራጭ ወደ ስልጣን ለመመለስ እና በአንድ በኩል በሰላማዊ መንገድ፣ በሌላ በኩል ደግሞ ትጥቅን እየቀላቀሉ የሚንቀሳቀሱ ሀይሎችን በማደራጀት ነው ይሄ ግድያ የተቀናጀው ና የተመራው። ስለዚህ ያንን በሙሉ ተግባራዊ ለማድረግ ደግሞ በየከተሞቹ ና በዞኖቻችን በተወሰኑ ዞኖቻችን የተቃውሞ ሳይሆን ብሄር ግጭት፣ የሃይማኖት ግጭት፣ የንብረት ማውደም፣ የሰው ግድያ ና ከአልማ ጉደል እርምጃ ሲወሰን ነው የዋለው። እስከ ደረሰን መረጃ እስከ ሀምሳ የሚሆን ሰው ህይወቱ ማለፍ ሆነ፣ ይሄ ቁጥር ሊጨምር ይችላል አረጋግጠናል። የወደመው ንብረት የግለሰብን፣ የመንግስት ንብረቶች ወድመዋል። አቶ ጌታቸው በንብረት ላይ ጉዳት የደረሰባቸው ዞኖችንም ያብራራሉ። ምህራብ አርሲ ሻሸመኔ አካባቢ፣ አርሲ አሰላ አካባቢ፣ በተወሰኑ የምራበረድጌ ዞን፣ ጅማ ከተማ፣ ነቀምቲ ከተማ በአዳማ ከተማ እና በእነዚህ በመሳሰሉ ቦታዎች ላይ የሰው ህይወት ና የንብረት ውድመት ደርሷል። በዚህም ሁለተኛ ሀዘን ውስጥ እንድንገባ ተደርገናል ማለት ነው። በኦሮሚያ ከባድ ሀዘን ውስጥ እንድትገባ የተደረገበት ያ ሀዘን ወደ ሌላ ሀዘንን ተጨማሪ ሀዘን እንድንገባ ያደረገበት ሁኔታ ነው የነበረው። ይህንን ለማረጋጋት መንግስትም በየደረጃው ያሉትን የሃይማኖት አባቶችን አደሲቄዎችን፣ ቄሮ ና ቀሬዎችን በማደራጀት ሰላሙ ተጠብቆ ይህንን ጀና በክብር መሸኘት አለብን እና ለአንድ ጀግና ሽኝት የሚደረግበት የሚያስተጓጉል ሀይል መኖር የለበትም። አጫሉን የምንወድ ና የምናክብር ከሆነ እሱን በሰላማዊ መንገድ ከሸኘን በኋላ ናገረው ነገር ካለ መነጋገር ይቻላል ብሎ ጥሪ ሲያቀርብ ነው የዋለው። ከሰዓት በኋላ በተሻለ ሁኔታ ላይ ነው የነበር ነው። ዛሬ ደግሞ በአካባቢ አሁንም ሌላ ፍላጎት ያላቸው ሀይሎች ተደራጅተው፣ የቀብር ስነ ስርዓቱ በቤተሰብ በኦሮሞ ባህል ቤተሰብ ውሳኔ ነው የሚደረገው። ይህንን ወስነን ለፖለቲካ አጀንዳችን መጠቀሚያ እናደርጋለን ብለው የሚያስቡ ሀይሎች ይህንንም ወደ የፖለቲካ አጀንዳቸውን ማራመጃ ለማድረግ የሞከሩበት አለ። ያንን ግን ህብረተሰቡ የተቃወመው መሆን የለበትም የሚል አቋም ተይዞ ጸጥታ አካላትም የህዝቡን ጸጥታ የማስከበር እና ህዝቡ በሰላም ወጥቶ የስራ ተከብሮን ፈጽሞ መመለስ እንዳለበት እየሰራን ያለ በምን አይነት መልኩ ነው የተፈጸመው? በመንግስት የጸጥታ ኃይሎች ለማስከበር ነው ወይስ ለተቃውሞ የወጡ ሰዎች ናቸው ግድያ የተፈጸመው? መነሻው ታዋቂ ሰዎችን እንገላለን በአዲስ አበባ ከተማ ውስጥ ጦርነት ጀምረን በዛው አዲስ አበባ ጦርነቱን እንጨርሳለን ብለው በግልጽ በሚዲያ ወጥቶ የተናገሩ ሀይሎች አሉ። ከዚህ በፊት ለውጡ ሂደት ላይ ከስልጣን የተወገዱ ሀይሎች ይህንን አስተባብሯል፣ መርቷል የሚል እምነት ነው ያለን። ስለዚህ መነሻውም ራሱ ብሄር ከብሄር ማጋጨት ነው፣ ሃይማኖትን ከሃይማኖት ማጋጨት ነው። ያም የሆነው በየአካባቢ በነዚህ በጠቀስኳቸው ቦታዎች የታየው ያ ነው ብሄርም ከብሄር በማጋጨት ግለሰብ ለግለሰብ ነው ግጭቱ የተፈጸመው እና የግድያውን ሂደት በዛም ነው። በዱላ በድንጋይ እየተፈነከቱ በዱላ እየተፈነካከቱ የተፈጸመበት ቦታ ነው ያለው። አንዳንድ ቦታ ላይ ደግሞ በመሳሪያ በትጥቅም የተደገፈበት ሁኔታ ነው ያለው። ፈንጂም የነበረበት ነው። ይህንም በመወር የወረወረውም የተወረወረበትን የሞተበት እና የቆሰለበት አካባቢ አለ በተወሰነ ደረጃ በአጠቃላይ ፍላጎቱን ለማሳካት የሞከረው ብሄሪን ከብሄር ለማጋጨት ስለነበር በብሔሮች እና ብሔረሰቦች መካከል ያ እንዲፈጸም የማድረግ ና ምካተሎ በሚደረግበት ቦታ ላይ የደረሱ አደጋዎቹ ያንን ለማስፈጸብ የሄዱ አካላት በዛ በእነሱ መካከል በተፈጸመ ግጭት ነው ማልሞቱ በአብዛኛው የተመዘገበው። የጸጥታ አካላትም የቀበሌ ሚሊሻው ሳይቀር ክልሉ ፖሊስ ሳይቀር ነው ግድያ የተፈጸመባቸው። በዛ ሂደት ላይ እንግዲህ ያዳ የሚጣራ ሆነው የት ሰቡ በራስ ግ ትኬት ነው የተገደለው የትኛው በጸጥታ አካላት የጸጥታ ማስከበር ሂደት ላይ ና የተገደለው የሚለው መረጃው ተጣርቶ ለህዝብ ግልጽ የሚደረግ ይሆናል። አቶ ጌታቸው የዚህ ግድያ አላማ ና ከግድያው በኋላ የሚታየው ሁከት የብሄር ግጭት ለመፍጠር ና አገሪቱን ወደ ቀውስ ለመክተት ነው የሚል እምነት በመንግስት በኩል እንደተያዘ ተናግረዋል። የአማራንና የኦሮሞን ብሄር ሆን ተብሎ ለማጋጨት የተቀነባበረ ነው። የአይምሲ ያቀነባበሩ ታዋቂ ግለሰቦችን ታዋቂ ሰዎችን የመንግስት ኃላፊዎችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ህዝቡ ይሄንን ነክቶ ይሄ ብሄር ከኦሮሞና አማራን ኦሮሞንና ሌላን ብሄር ማጋጨት አይቻልም የዚህ እድል የለንም፣ ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበት እና የሚል መልእክት አስተላልፈናል። ከዛም በዘለለ የጠላቱን እቅድ ማስፈጸም የለብንም። እኛ የጠላትን እቅድ ካስፈጸምን፣ ካሳካንላቸው በህዝብ ግፊትና በህዝብ ትግል ከስልጣን የተወገዱ ሀይሎች በዚህ ሰበብ ወደ ስልጣን ለመመለስና የቀረችውን ቺን ሀገር የመበታተን ስራ ነው እየሰሩ ያሉት። ይህንን የሚሰሩት ከውስጥም ከውጭም ሀይል በማደራጀት ነው። የኢትዮጵያ ጠላት የውጭ የኢትዮጵያ ጠላት ሳይቀር በዚህ ጉዳይ ላይ ጣልቃ እንዲገባና ና እንዲህግፍ የማድረግና እሱንም የማስደግፍ በሎጂስቲክ የማስደግፍና ሀገሪቱን ሙሉ በሙሉ የማፍረስ የውስጥና የውጭ ጠላትን በማደራጀት ሀገሪቱን የማፍረስ ተሊቆ ይዘው የሚንቀሳቀሱ ስለሆነ እነዚህ ሀይሎች መቼም አይሳካላቸውም፣ ሊሳካላቸውም አይችልም። የኢትዮጵያ ሕዝብ ይህንን እድል አይሰጣቸውም። የኦሮሞም ሕዝብ ከየትኛውም ብሔር ጋር በምን አግባብ እንደምኖር እና እንዴት እንደምኖር የሚያውቅ ብሔር ነው። አቃፊ ብሔር ነው። የኦሮሞ ብሔርና የአማራ ብሔርን ማጋጀት ማጣላት ይቅርና ማጋጀት አይታሰብም። ግን ደግሞ እነዚህ ሰዎች ተጣርቶ የሚወጣ ሆኖ በየአካባቢው እርምጃ ሲወስዱ የነበሩ ሰዎች የታጠቁ ናቸው ሲባል ከየት ነው ትጥቁን ያገኙት? ማን ያስታጠቃቸው? የሚለው ነገር በፖሊስ ተጠንቶ የሚወጣ እንዳለ ሆኖ የሌሎች አካላት እጅ ያለበት ስለሆነ ከዚህ በኋላ መንግስት በዚህ ጉዳይ ላይ ይድል አይሰጥም። በዚህ ጉዳይ እጃቸው ያለበት ተብሎ የሚጠረጠሩና ከጀርባም ሆነው እየመሩ ያሉትን ከትናንትና ከሰዓት በኋላ ጀምሮ ጀምሮ እርምጃ መውሰድ ጀም ይቀጥላል ማለት ነው። የህግ የበላይነት የማስከበር እና የዜጎችን በየአካባቢ ዞሮ ተዟዙረው እየመኖር ሀብት የማፍራት ሀብት የማስተዳደር ስልጣናቸው በህገ መንግስታዊ ስልጣናቸው እንዲከበር የማድረግ ሙሉ ኃላፊነት ያለበት ስለሆነ ይህንንም ኃላፊነቱን በአግባቡ እየተወጣ ነው። የክልሉ መንግስትና የፌደራል መንግስት በተቀናጀ መልኩ እየሰራ ነው። ምንም አይነት ስጋት ሊኖረን አይገባም የሚል እምነት ነው ያለን። እስካሁን ያለ ነው የትናንትናው በአጠቃላይ በሐዘን ውስጥ ነን ያለ ነው። የጸጥታ አካላትም ሆኑ ሁሉም በሐዘን ውስጥ ስለሆነ ያንን ሐዘን በጋራ ማለፍ አለብኝ የሚል አቋም ስለነበረው ነው። መንግስት በአንዳንድ ጉዳዮች ላይ ዝምታን የመጣ የመረጠው፣ ከዚህ በኋላ ግን የህግ የበላይነትን የማስከበር ኃላፊነታችንን መወጣት አለብን። ኢትዮጵያን የማፍረስ ፍላጎት ያላቸው የውጭ ኃይሎችም ሆኑ የውስጥን ተላላኪዎች በመጠቀም እቺን ሀገር ለማፍረስ ና አላስፈላጊ ጥቅማቸውን ለማስከበር የሚንቀሳቀሱ ኃይሎችንም ሴራቸውን ማክሸር የምንችለው የውስጥ አሰራራችንን ና አደረጃጀት አሰራራችንን ህጋዊ ና ህገ መንግስታዊ ስርዓቱን የማስከበር ኃላፊነታችንን በአግባቡ መወጣት አለብን ብለን በተጠናከረ ሁኔታ እየሰራን ስለሆነ ምንም አይነት ስጋት አይኖረውም የሚልነት አለኝ አሁንም ዛሬ በአጠቃላይ ማለት ይቻላል በኦሮሚያ ከአንድ ከምዕራብ ሸዋ አምቦ ከተማ ውጪ ምንም አይነት የጸጥታ ችግር የሌለበት ሁኔታ ነው ያለው። እነዚህ ሰላማዊና የትጥቅ ትግልን አንድ ላይ አቀናጅተው የሚመሩት እና ከትናንት ከስልጣናቸው የተወገዱ ሀይሎች በተቀናጀና በተደራጀ መልኩ የውጭ ቅጥረኞቹንም በመጠቀም ኪናደር ለማበታተን የሚሰሩትን ሴራ ህዝባችን ነቅቶበት ከመንግስት ጎን በመቆም እነዚህን ሀይሎች እንዲያጋልጥ በሀገር ውስጥም ላሉ ውጭም ላሉ የኢትዮጵያ ሌላ ዜጎች እና ኢትዮጵያውያንን ጥሪ ማስተላለፍ እንፈልጋለን። በሌላ በኩል የቀድሞ የኦሮሞ ሚዲያ ኔትወርክ ዳይሬክተር እና የፖለቲካው ሰው ጃዋር መሀመድና የኦፌኮ ምክትል ፕሬዚዳንት አቶ በቀለ ገርባን ጨምሮ ሰላሳ አምስት ሰዎች ትላንት በፖሊስ ቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጀላን አብዲ ለአሜሪካ ድምጽ ተናግረዋል። አስክሬኑን በቀጥታ ወደ አምቦ መውሰድ፣ ወደ ትውልድ ቦታ ወደ ሀጫሉ ሁንዴሳ አስክሬኑን እዛ መውሰድ ሲገባቸው ወደ አዲስ አበባ መመለስ አለበት ብሎ ከቡራዩ ጋር እንደገና ወደዚህ እንደመለሱ ከመንገድ ይሄም ከቤተሰብ ፍላጎት ውጪ እንደሆነ አስክሬኑን በማሰቃየት ካመጡትም በኋላ የዚህ ብልጽግና ፓርቲ ዋና ቅርንጫፍ፣ የአዲስ አበባ ቅርንጫፍ እዛ ነው ያደረሱት። የድሮ ኦህዲድ ጽህፈት ቤት የነበሩ ማለት ነው። ሌሎች ባለስልጣኖች እዛ አሉ፣ የኦሮሚያ አመራሮች አሉ። እነሱን ጭምር እንዳፈኑ ከዛም ሲፈተሹ ምክንያቱም ግቢ ሲገባ ጥበቃ አለ። የኦሮሚያ ጥበቃ ራሱን ይጠብቃል። የሚገባውን ሰው መሳሪያችሁን እዚህ ፍቱና ግቡ ሲባሉ አንደኛው ተነስቶ አንድ ፖሊስ ገደለ። ከነጃዋር ጋር የነበረው ግብረ አበር ነው ይህን የገደለው ማለት ነው። ይህንን አንዱን ፖሊስ ወዲያውኑ ነው እዛ የገደሉት። ከተገደለም በኋላ የኦሮሚያ ፖሊስ ልዩ ኃይል በጣም በትግስ እንዲገቡ አደረገ። ሳሪያ ሲፈታ አሁን መሳሪያ ስምንት ክላሽ፣ አምስት ሽጉጥ፣ ዘጠኝ የመገናኛ ሬዲዮ ሁሉ እንዲፈቱ ተደረገ። ከነጃዋር እና ግብረ አበሮቹ ማለት ነው። በዚህ ሁኔታ ከባድ ግጭት ይፈጠር ነበረ። የኦሮሚያ ልዩ ኃይል በጣም ከፍተኛ ትግስ በአቅር በተሟላበት ሁኔታ ነገሩንም አቀዘቀዘው። ከባድ ችግር ሊመጣ እንደነበረ ነው በውስጡ በወቅቱ ሁለቱም ኮሚሽነሮች በኦሮሚኛና በአማርኛ የገለጹት። ስለዚህ ነገሩ ከባድ ስለሆነ ማንኛውም ሰው በኢትዮጵያ ከሕግ በላይ የሆነ ሰው የለም። ሁለቱም የመንግስት ባለስልጣናት መንግስት ሁኔታውን ተከታትሎ በአጭር ጊዜ ለሕብረተሰቡ እንደሚያሳውቅም ገልጸዋል። ከአሜሪካ ድምጽ መጽሄት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች ጽዮንና ናኮሮን አመሰግናለሁ ለዘገባዎቻቸው። የትንታኔው መጽሄት ይቀጥላል። የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች ግጭትና ውጥረት መንገሱ እየተሰማ ነው። በክልሉ የተለያዩ አካባቢዎች የደረሱ ጉዳቶችን ይዘትና አጠቃላይ ሁኔታዎችን አዲስ አበባ የምትገኘው ሪፖርተራችን ፀሐይ ዳምጠው ከጥቂት ደቂቃዎች በፊት ለሀብታሙ ስዩም አጋርተዋለች። ይስሟቸው። ፀሐይ፣ አስቀድሜ ያመሰግናለሁ። በተለያዩ የኦሮሚያ ክልል አካባቢዎች የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ ግጭትና ውጥረት መንገሱ ተሰምተዋል። በየትኞቹ ስፍራዎች ግጭቶች ተፈጥረዋል? ምን ያክል የሰው ሕይወትና የንብረት ውድመትስ ተከተለ? የሚለውን እስቲ አጋሪን እሺ አመሰግናለሁ ሀብታሙ እንግዲህ ድምፃዊ ሀጫሉ ሁንዴሳ መሞቱ ተከትሎ ብዙ የኦሮሚያ ክልል ከተሞች ላይ እንደዚሁም ዞኖች፣ ወረዳዎች ላይ ሁከትና ብጥብጥ ተከስቷል። ዛሬም ቡራዩ ከተማ ላይ ከሰዓት ጀምሮ ከዛ አካባቢ መረጃ እንዳገኘውን ሰልፍ የወጡ ሰዎች እና እንደዚሁም የጸጥታ ኃይል መካከል በተፈጠረው አለመግባባት የአንድ ሰው ሕይወት አልፏል። ወደ ሀያ የምቆጠሩ ሰዎች ደግሞ ቆስሏል። በሰበታ ከተማም እንደዚሁ ከትናንትና ጀምሮ ሁከት ነበርና ዛሬም እንደዛው ሁከቱ ቀጥሏል። ብዙ ሰዎች እንደቆሰሉ ነው የሰማሁት። እዛ አካባቢ ግን የሰው ሕይወት አላለፈም። ንብረቶች እየተቃጠሉ መሆናቸውን ሰምቻለሁ ነው። በተጨማሪም አርሲ ኢተያ ከተማ ላይ የሶስት ሰው ሕይወት አልፏል ሰልፍ ከወጡ ሰዎችና በጸጥታ ኃይል ኃይል መካከል በተፈጠረው ግጭት የእነሱ ግጭት መንስኤ ደግሞ ትናንትና መንገድ ተዘግቶ ነበር። መንገዱ ይከፈት አይከፈት በሚል በተነሳ ሁከት የሶስት ሰው ህይወት አልፏል። ወደ አስራ ሶስት የሚሆኑ ቆስሏል ብሏል፣ እዛ አካባቢ መረጃውን ያጋራኝ ሰው። ሻሸመኔ ከተማ ላይ ደግሞ የስድስት ሰው ህይወት አልፏል። ከስድስቶቹ አምስት ሰዎች አርሲ ነገሌ ከተማ ላይ ነው ህይወታቸው አልፎ ወደ ሻሸመኔ ሪፈራል ሆስፒታል የተወሰዱት አንድ ሰው ደግሞ ሻሸመኔ ከተማ ላይ በጥይት ተመቶ ህይወቱ አልፎ ሻሸመኔ በሚገኘው መልካ ኦዳ ሆስፒታል ውስጥ አስክሬኑ እንደሚገኝ ነው የሻ ሸመኔ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ከድር ለአሜሪካ ድምጽ ሬዲዮ እንደተናገሩት ማለት ነው። እነዚህ ስድስቶቹም በጥይት እንደተመቱም ዶክተሩ አረጋግጧል። ወደ ሀያ አምስት ሰው የሚሆኑ ደግሞ ቆስሏል ብሎናል ዶክተር ከድር በዚህ ላይ ከሻሸመኔ ከተማ ከንቲባ አቶ ተማም ሁሴንን አነጋግረናል እሳቸው እንዳሉት ባለን መረጃ እስካሁን አንድ ሰው ህይወት አልፏል ሌሎቹ ቆስሏል የወደሙ ንብረቶች አሉ የንብረቶቹ ዋጋ ግን እስካሁን አላወቅንም ብሏል አቶ ተማም በተጨማሪም አቶ ተማም እንዳነሱት በአሁኑ ሰዓት በጸጥታ ኃይል የከተማው ሁከት እና ብጥብጥ ከተማው ተረጋግቷል መንገድና እንደዚህም የንግድ ተቋማት እየተከፈቱ ነው ብሎናል ግን በሌላ በኩል ደግሞ የከተማው ነዋሪዎችን እንዳነጋገርኳቸው እነሱ እንደነገሩኝ የከተማውን መንገድ አልተከፈተም። ወደ ሞያሌ የሚወስደው መንገድ፣ ጉጂ ቦረና ሻሸምን አቋርጦ የሚሄድ መንገድ፣ ደቡብ የሚወስደው መንገድ አልተከፈተም ብሎናል። በተጨማሪም ምስራቅ ሀረርጌና ምዕራብ ሀረርጌ ላይም ግጭቶች እንደነበሩ እዚህ አካባቢ ቁጥሩ በውል ባይታወቅም የሰው ህይወት እንዳለፈና እንደቆሰሉም ሰምቻለሁ። አዳማና ብሾፍቱ ላይ ትናንትና የተቃውሞ ሰልፎች እንደነበሩ አካባቢ ነዋሪዎች ሰምቻ አለሁ ፀሐይ፣ በክልሉ የነገሰውን ውጥረት አስመልክቶ በኦሮሚያ ክልል የደህንነት ባለስልጣናት ብሎም በፌዴራል መንግስቱ ባለስልጣናት በኩል የተሰጡ ምላሾች አሉ ወይ? በአጠቃላይ ህይወቱ ያለፈው ሰው ቁጥር ይታወቃሉ ወይ በእነሱ አነጋገር በዚህ ጉዳይ ላይ የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻን አነጋግረናል እርሳቸው እንደነገሩን ሀምሳ ሰዎች ከትናንት እስከ ዛሬ በኦሮሚያ የተለያዩ ከተሞች ቸው ስማቸውን የጠቀሱት ከተሞች አሸመኔና ጅማን ጨምሮ የተለያዩ ከተሞች ላይ የሀምሳ ሰው ህይወት አልፏል እዚህ ሀያ ሰዎች ውስጥ ደግሞ የጸጥታ አካልም እንዳሉ ተናግረዋል ህይወታቸው ካለፉ ሰዎች ውስጥ ማለት ነው የወደሙ ንብረቶችም ነበሩ የንብረቶቹ ዋጋ ግን እስካሁን ግምቱን አላወቅንም ብሏል የማረጋጋት ስራ እየተሰራ ነው ብለዋል ፀሀይ እንግዲህ ጋንጅ የምትገኘው በአዲስ አበባ ከተማ ውስጥ ነው። በአሁኑ ሰዓት የከተማዋ የዛሬ ድባብ ምን ይመስላል? በግል ቅኝትሽም ሆነ ከሰዎች ጋር በነበረች ቆይታ የተረዳሽውን እስቲ በአጭሩ አጋሪ። አዲስ አበባ ውስጥ አሁን ወደ ከሰዓት አካባቢ ወጥቼ ነበር። ጠዋት ላይ ወጥቼ መንገዶቹ ዝግ ነበሩ። የንግድ ተቋማትም ዝግ ናቸው። የተለያዩ ቦታዎች በእግር የሚከድበት ውስጥ ለውስጥም ተዘዋውሬ የተወሰነ ቦታ አይቻለው። የንግድ ተቋማት ዝግ ናቸው። እንደዚህም ብዙም ሰዎች መንገድ ላይ አይታዩም። በአካባቢ የሚገኙ ሆቴሎችንም መመልከት ችያለሁ። እነሱም ዝግ ናቸው። ብዙም እንቅስቃሴ የለም። ጸጥ ያለ ከተማ ነው ዛሬ አዲስ አበባ። ፀሐይ ዳምጠው የአሜሪካ ድምፅ የአማርኛና ኦሮምኛ ቋንቋዎች ዘጋቢ ከአዲስ አበባ። በእጅጉ አመሰግናለሁ። መልካም ምሽት ይሁንልሽ። እሺ እኔም በጣም አመሰግናለሁ ሀብታሙ። አመሰግናለሁ ፀሐይና ሀብታሙን። ጠቅላይ ሚኒስትር አብይ አህመድ በድምፃዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሀዘን ትናንት ማምሻውን በቴሌቪዥን ቀርበው ባደረጉት ንግግር ገልጸዋል። የሀጫሉ ግድያ በአስቸኳይ ተጣርቶ ፍትህ እንዲያገኝ ያሳሰቡት ጠቅላይ ሚኒስትር አብይ ጠላቶቻችን በህዝብ መካከል ግድያ እንዲፈጠር ሰላማችን እንዲደፈርስ ያላቸው ግብ እንዳይሳካ ሲሉ ህዝቡ ከመንግስት ጋር እንዲቆም ጥሪያቸውን አቅርበዋል። ቆንጅታዬ በጠቅላይ ሚኒስትሩ ንግግር ላይ ተከታዩን አጠናቅራለች። ጠቅላይ ሚኒስትር አብይ አህመድ በድምጻዊ ሀጫሉ ሁንዴሳ ሞት የተሰማቸውን ሀዘን በገለጹበት ንግግራቸው በድምፃዊው ላይ የተፈጸመው ግድያ የኦሮሞን ህዝብ ከሌሎች ብሔረሰቦች ጋር ደም ለማቃባት የተፈጸመ የሀገር ውስጥና የውጭ ጠላቶች በቅንጅት የፈጸሙት እኩይ ተግባር ነው ብለዋል። ባለፉት ሁለት ሰኔዎችም ጉዞዎቻችንን ለማደናቀፍ ሙከራዎች ተደርገዋል በማለትም ባለፉት 2010 እና 2011 ዓመተ ምሕረቶች የደረሱ ክስተቶችን አስታውሰዋል። ሀዘኑ ጥልቅ ቢሆንም የጠላቶቻችን ፍላጎት የጀመርነው ስራ እንዳይሳካ የኦሮሞ ህዝብ ከሌሎች ብሔሮች ጋር በዚሁ ምክንያት እንዲባላ፣ እንዲጋደል፣ ደም እንዲቃባ፣ የጀመርነው ጉዞ እንዲደናቀፍ በተደጋጋሚ ሙከራ ሲደረግ የነበረ ቢሆንም በተለይ በሰኔ ወር በግልጽ አዲስ አበባ ጀምረን አዲስ አበባ ጦርነቱን እንጨርሳለን የሚያሰጋና የሚያሳስበን የኦሮሚያ ጉዳይ ነው፣ በሚል በሚዲያ ጭምር የሚገለጽ ከዛም ያለፈ ገዳይ ቡድኖች በማደራጀት የማስተማራት ስራዎች ሲሰሩ ቆይተዋል። መንግስት እነዚህን ጉዳዮች ሰፊ ክትትል እያደረገ እንዳይሳኩ ከፍተኛ ጥረት ያደረገ ቢሆንም ታዋቂ የኦሮሞ ሰዎችን አጫሉን ብቻ ሳይሆን ሌሎቹንም በመግደል በቤሮች መካከል ቁርሾ ለመፍጠር ግድያን ለመፍጠር አንድነታችን እንዲናጋ፣ ሰላማችን እንዲደፈርስ ያሰብናቸው ጉዳዮች እንዳይሳኩ የውጭና የውስጥ ጠላት በመቀናጀት ይህንን እኩይ ተግባር ፈጽመዋል። ዛሬ ያጫሉን አስክሬን ወደ ትውልድ አገሩ በመውሰድ የነበረው አጠቃላይ ሂደትም እንዲስተጓጎል በማድረግ በርከት ያሉ ሰዎች ሕይወታቸው አልፏል። ለዚህ የኢፌዴሪ መንግስት ጥልቅ ሐዘን የተሰማው መሆኑን እየገለጽኩ መላው የኢትዮጵያ ሕዝብ በሦስቱ ሰኔዎች ደም የማፍሰስ የማፍሰስና ጉዞአችንን የማደናቀፍ ሙከራዎች ተደርገዋል። በዚህኛው ሰኔ ከሁለቱ ሰኔዎች በተለየ መንገድ በቀጥታ ጉዳዩ የማይመለከተው ሰው እንዲገደል ተደርጎ ከፍተኛ ድንጋጤ፣ ከፍተኛ ጥርጣሬ እና የእርስ በርስ ግጭት እንዲፈጠር ሙከራ ተደርጓል። ሀጫሉ ዩኒፎርም ባይለብስም ታጋይ ነው ሲሉ የገለጹት ጠቅላይ ሚኒስትሩ በሱ መስዋዕትነት የኢትዮጵያ ጉዞ አንጸባርቆ እንዲቀጥል እንጂ የጠላቶቻችን ፍላጎት እንዳይሳካ የሕግ የበላይነት በሀገር ደረጃ እንዲረጋገጥ ያሰብናቸው ጉዞዎች እንዳይደናቀፉ ሕዝቡ ከመንግስት ጋር ይቁም ሲሉ ጠይቀዋል። መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው አጫሉ የእኛ መታወቂያ ባይኖረውም ዩኒፎርም ባይለብስም ታጋይ ነው። ታጋይ መሆኑን መላው የኢትዮጵያ ህዝብ ይገነዘባል። ባጫሉ መስዋዕትነት የኢትዮጵያ አንድነት፣ የኢትዮጵያ ሰላም፣ የኢትዮጵያ አጠቃላይ ጉዞ በአንጸባራቂ መንገድ ዳግም የሚመዘገብ እንጂ የሚቆም እንዳይሆን የጠላቶቻችን መሻትና ፍላጎት እንዳይሳካ ህዝቡ የዚህን እኩይ አላማና ፍላጎት በመረዳት ግብ እንዳይመታና እንዳይሳካ ከመንግስት ጎን በመሆን አንደኛ ጉዳዩ በፍጥነት ተጣርቶ የህግ የበላይነት እንዲረጋገጥ፣ የህግ የበላይነት በሀገር ደረጃ እንዲረጋገጥ፣ ሰላም የማስከበር ስራችን እንዳይደናቀፍ፣ እንደ ሀገር ያሰብናቸው፣ የተለምናቸው፣ ያቀድናቸው ጉዞዎች እንዳይደናቀፉ መላው የኢትዮጵያ ህዝብ ከጎናችን በመሆን አስፈላጊውን ትብብር እንዲያደርግልን እየጠየቅኩ መንግስት የዚህችን አገር ሉዓላዊነት የዚችን አገር ሰላም የህዝቦቿን አንድነትና የዘላቂ ፍላጎቶቿን ለማሳካት የጀመራቸውን ጥረቶች በእጅጉ አጠናክሮ ይቀጥላል። ጠላቶቻችን በቀላሉ እንደሚበትኑን እንደሚያባሉን ያስባሉ። ነገር ግን ይህ ክስተት ይበልጥ በጥልቀት ነገሩን እንድንመረምር አንድነታችን እንዲጠናከር ጠላቶቻችን ፍላጎታቸው እንዳይሳካ ሀገር እንዲቀጥልና የሀገር ትልሞች እንዳይደናቀፉ የምንጠቀምበት እንዲሆን መላው የኢትዮጵያ ሕዝብ ከጎናችን በመሆን የጀመርነውን ትግል እንዲያስቀጥል በታላቅ ትህትና ጥያቄን አቀርባለሁ። በጀመርነው መንገድ ወንጀለኞችን የመያዝና ሕግን የማስከበር ስራችንን እንቀጥላለን ሲሉም ጠቅላይ ሚኒስትሩ አስታውቀዋል። ተጨማሪ መስዋዕትነት መክፈል ካስፈለገ መስዋዕትነት ይከፈላል እንጂ የኢትዮጵያ ትልሞች አይደናቀፉም። የኢትዮጵያ አንድነት አይደናቀፍም። ብሔር ብሔረሰቦችም አይባሉም። ይልቁንስ አንድ ሆነው አንድነታቸውን እና ሰላማቸውን የሚያደፈርስ ፍላጎቶቻቸውን ማደናቀፍ የሚሻ ጉዞዎቻቸው እንዲቆሙ እንዲበጠበጡ የሚያደርገውን ኃይል ለማስቆም ህብረትና አንድነታቸው የሚጠናከር እንደሚሆን ሙሉ እምነት አለኝ። የገጠመን ሀዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። ነገር ግን በሀዘን ውስጥ ቆመን ለበለጠ ሰላም፣ ለበለጠ ዲሞክራሲ፣ ለበለጠ የህግ የበላይነትና ሀገራዊ እቅድ መሳካት በጋራ እንድንሰራ አደራ ማለት እፈልጋለሁ። አስፈላጊ መረጃዎች ሲኖሩ በየደረጃው ያሉ ኃላፊዎች ለህዝቡ ያሳውቃሉ ብለዋል ጠቅላይ ሚኒስትር አብይ አህመድ። አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ እናልፋለን። ኦቦ ዳውድ ኢብሳ የኦነግ ሊቀመንበር፣ ጤና ይስጥልኝ። እንደምንድን ነውት? እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንግዲህ እንደሚያዩት ሀገሪቱ ያለችበት ሁኔታ አሁን ትንሽ የሚያስደስት አይደለም። እና ምንድን ነው ለመሆኑ እርስዎ እንደ ግለሰብም እንደ ኦሮሞ ነጻነት ግንባር መሪም የሚያስቡት አሁን ስላለው ሁኔታ፣ ኦቦ ዳውድ፣ መጀመሪያ በዚህ አጋጣሚ ሀጫሉ ሁንዴሳ በጣም ታዋቂ አርቲስት ነው። ወጣት ነው። በትግሉም ብዙ አበርክቶ አለው። በዚህ በጣም አስደንጋጭ ሁኔታ በአስደንጋጭ ሁኔታ ህይወቱ ማለፉን ለቤተሰብም ዘመዶቹ ለጓደኞች፣ ለመላው ህዝብ፣ ለኦሮሞና ለኢትዮጵያ ህዝብ አጠቃላይ ሀዘናችንን እንገልጻለን። በጣም ተሰምቶናል፣ በጣም እናዝናለን። አንዱ ይሄ ነው። ሁለተኛ ይሄን ድርጊት የፈጸሙ ሰዎች በጣም አሰቃቂ የሆነና ለሀገሪቱም የማንም ሲቪል ህይወት በዚህ አይነት ሁኔታ ማለፍ የለበትም ብለን እናምናለን። በጣም እናወግዘዋለን። ሶስተኛ፣ የሚቀጥለው በምን አይነት ሁኔታ ነው ማን ነው ያደረገው የሚለው ምርመራ መደረግ አለበት። በምርመራ በሚደረጉ የህይወት ህልፈት በዚህ አገር ውስጥ መንግስት ወይም አውቆ ይሁን ወይም ደግሞ ችሎታ ማነስ ይሁን ለቤተሰብም ለኢትዮጵያ ህዝቦችም ግልጽ የሆነ ምርመራ ውጤት አድርጎ አያውቅም። የድሮ ምንተው ና በቅርብ በአማራ ክልል አካባቢ የተደረገው ራሱ እንዲሁ ተደባፍ ነው ያለፈው ያገር ምን ለማለት ነው ዘርዘር ያጉልኝ ቦዳዊ ስለዚህ በጣም ነፃ የሆነ ምርመራ እንዲደረግ ነው የምንፈልገው። ህዝቡ አምነት የለውም፣ በሀገሪቱ ስርዓት ነፃ የሆነ ምርመራ አድርጎ ለህዝቡ ያወጣል የሚል። ስለዚህ ነፃ የሆነ ምርመራ ቢደረግ ለሁሉ ህዝብና ላለው ችግር መፍትሄ ይሆናል ብለን እናምናለን። ስለዚህ ነፃ አካል ምርመራ እንዲያደርግ እንጠይቃለን። ይሄ ነፃ ሀገር ማን ነው የሚለው በሱ ላይ መነጋገር ይቻላል። ግን ይሄ ሁኔታ ለኢትዮጵያ ህዝቦችም ለአካባቢው አሁን ባለንበት እና ፊት ለፊታችን ላለው የፖለቲካ እና የጸጥታ ሁኔታ አስፈላጊ ነው ብለን ነው ይህን የምናነሳው። አራተኛ፣ ከዚህ ቀጥሎ ያለው ሁኔታ በጣም አስቸጋሪ ሁኔታ። ማን እንዳደረገ እና ለምን እንዳደረገ ታርጌቱን አናውቅም። ምን ምን ለማግኘት ተብሎ እንደዚህ እንደተደረገ ግን ከዚህ ተነስቶ በህዝቦች መካከል በጣም አስቸጋሪ ሁኔታ እንዳይፈጠር የዚህ የአገር ፖለቲካ አያያዝ ችግር ገብቶ በህዝቦች መሀል ሁልጊዜ ውጥረት እንዲፈጠር ይጠቀሙበታል። በዚህ አይነት ሁኔታ ይሄ ባለፈውም በፖለቲካ እንቅስቃሴ የታየ ነው እና ይህንን በህዝብ መሀል ምንም አይነት ልዩነት እንዳይኖር እና ህዝብ መሀል ያለው ተያየትና ግንኙነት የማህበረሰባዊ የሚሆን ሌላ ማለት ግንኙነት እንደ ከዚህ በፊቱ ጤነኛ ሆኖ እንዲቀጥል አደራችንን ለሁሉም ለሁሉም መልእክታችን እናስተላልፋለን። ከአምስተኛ ከዚህ ቀጥሎ ያለው የሀገሪቱ የፀጥታ አካል ነው። ትልቅ ኃላፊነት ነው ያለበት። ይህንን ኃላፊነት እስካሁን ድረስ በጣም ጥያቄ ውስጥ ነው ያለው ከመንግስት ጋር ተዳብሎ ያለ ሀይል ስለሆነ አሁን ግን ያለንበት በጣም ወሳኝ ለሀገሪቱ ስለሆነ በነሱ ላይ በጣም ትልቅ ትልቅ ግዳጅ ነው ያለው። ሰው ስሜት አለው፣ ህዝቡ ስሜት አለው። እንደ ማንኛውም ሀገር ይህን ስሜቱን ይገልጸዋል። ህዝቡ ስሜቱን ሲገልጽ ጥቃቅን ሰበብ አንስቶ በህዝቡ ላይ በጣም አላስፈላጊ እርምጃ እንዳይወስዱ ይህንን በአደራ መልክ እንደገና መልእክታችን ማስተላለፍ እንፈልጋለን። ይህ ነው ለማለትም ፈልገው። ሌላው እንግዲህ ከፖለቲካ ፓርቲዎች እና ከመንግስት የሚጠበቅ አለ ፖለቲካ ፓርቲዎች እንዲሁ በአንድ ወገን ብቻ በመሆን ለአንዳንድ ፖለቲካ ፓርቲዎች፣ ሁሉም አይደለም፣ መንግስት ጠንካራ የሆነ እርምጃ መውሰድ አለበት ምናምን ሲሉ እንሰማለን። በኢትዮጵያ ሄዶ ይሄ ደግሞ ሌላው ወገን ምን ያህል ሌላ አተያየት እንደሚፈጥር መገንዘብ አለባቸው ይመስለኛል። እና መንግስትን መግዳት ጥሩ ነው፣ ግን ሌላውም ወገን ደግሞ ወጥቶ ስሜቱን መግለጽ በላማ መንገድ እንዲገልጽ ሁለቱን ሚዛናዊ በሆነ መንገድ እንትን ማለት ነው እ አንድ ወገን ብቻ እንደዚሁ አቋም ወስዶ ሌላው ስሜቱን የሚገልጸው ህዝቡ ላይ አዋጅ መሰል እንትን ማስተላለፍ ጥሩ አይሆንም። በጣም ሚዛናዊ የሆነ ከህዝብም ከፖለቲካ ኃይሎችም ከሌሎች አክተሮችም ይጠበቃል። ነው ያ ኦቦ ዳውድ ነፃ ምርመራ ሲሉ ምን ማለት ሆነው? እንዴት ነው በነፃነት ሊካሄድ የሚችለው ምርመራው? ማን ነው እዚህ ቦታ ላይ መሳተፍ አለበት ብለው የሚያስቡት? ችግር ያለው የመንግስት መዋቅር ይህ ምርመራ የሚያደርገው የፖለቲካ ኮሚሽነር ነው የጸጥታ ኃይል ነው ከነዚህ ጋር የተያዙ እና እነዚህ ደግሞ ከአገሪቱ ከሚመራ ፓርቲ ጋር የተዳበሉ ናቸው። ሁሉ ሰው ያውቀዋል። የእነሱ እንትን አስፈጻሚዎች ናቸው። እነዚህ ነጻ ምርመራ ሊያደርጉ አይችሉም። ከአሁኑ ከወዲሁ ምን ሲጀምሩ እንዴት እንደጀመሩ ማየት ይቻላል እና ይሄ ተደጋግሞ የተደረገ ስለሆነ ነጻ ማለት ኢንተርናሽናል እንትን የሚሳተፉ አሉ በዚህ ውዚህ ውስጥ እና በነዚህ መሳተፍ ይችላሉ ነፃ ሲባል ከዚህ ከፖለቲካ ውጥረት ነፃ የሆኑ እንዲሳተፉበት ማድረግ ነው። በዚህ ውስጥ መንግስት ሚና የለውም ማለት አይደለም፣ ግን ነፃ አካሎች መጥተው በዚህ ተሳትፎ ህዝቡ አመኔታ እንዲኖረው ሁላችንም አመኔታ እንዲኖረን ቢደረግ፣ አለበለዚያ የከዚህ በፊቱም አስቀምጦ ያለፈው ቁስል አለ፣ በአማራ ክልል በሌሎችም ቦታ ደገና ይሄኛው ተጨምሮበት ለዚህኛው ደግሞ አሁን መሬት ላይ እንደሚታየው ለኦሮሞ ወጣት በተለይ በጣም ልዩ የሆነ አጀንዳ ነው እና እንዲሁ ተንጠልጥሎ መንግስት በራሱ ተቆጣጥሮት የሚያልፈው የሚያመጣው ችግር ብዙ ይመስለናል። አሁን ሲናገሩ እንዲህ አይነት ሁኔታዎችን በህዝቦች መካከል ውጥረት እንዲፈጠር ይጠቀሙበታል ብለው ነበርና፣ ኦቦ ዳውድ እነማን ናቸው ለመሆኑ እነዛ ብለው ያስባሉ? እንደ ፓርቲ መሪ ያደረጋችሁት ግምገማ ፍተሻ አለ? በላይ ገሌ ጣት መቀሰር ያስቸግራል፣ ግን መሬት ላይ ታየዋለ። በዚህ እንዲሁ ውጥረቱ በዚህ መሬት ላይ መታየቱ ሁሉ ነው ያሳሰበን እና ለሁሉም ነው መልእክታችን። ገሌ ገሌ ማለት ያስቸግራል፣ ግን መሬት ላይ ታየዋለ። ሌላው ማንሳት የምፈልገው ጥያቄ በተለይ በቅርብ ወራት ይሄ ለውጥ ከተፈጠረ ወዲህ ባሉት ጊዜዎች ማለት ነው። አንዳንድ በሀገሪቱ ውስጥ በሚስተዋሉ የውጥረት ሁኔታዎች፣ የሁከት ሁኔታዎች የእርስዎን ፓርቲ በስም እየጠሩ የሚወቅሱ የሚከሱ አሉ። ምንድን ነው እርስዎ ለዚህ ያለት ምላሽ? መሰረት የሌለው ክስ በእኛ ላይ ቆሞ አቅም ይህ ድርጅት ከተፈጠረ ጀምሮ አብሮን እየተጓዘ ነው እኛ የት እንደምንል የት እንደምናድር እንዴት እንደምንወጣ ሁሉ ኦፊሳችን ህዝቡ ያውቀዋል። ህዝቡ ፊት ለፊት ነው። እንዲሁ ዝም ብሎ ሌላ ጥርጣሬ ከትግል ጋር ከቀሩት ጋር ግንኙነት አላቸው። እንዲሁ ፖለቲካው እንግዲህ ኢትዮጵያ ውስጥ አዲስ አይደለም። አንዱ አንዱን ለመምታት የሚጠቀመው ሌብሊንግ ወይም ብራንዲንግ ስ አጥቶ ከዛ በኋላ የሚቀጥለው ያው የሴኪሪቲ ኦፕሬሽን እና የፖለቲካ እርምጃ ነው። ለዚህ መሰረት ለማበጀት ካልሆነ መስጠጠር መሰረት የሌለው እኛ ሁሉም ፕሮሰስ አልፈን ነው እዚህ በሰላማዊ መንገድ እየተንቀሳቀስ ነው ያለነው። መሬት ላይም ማን ማን ይህንን እንቅሶ እንዳለ ህዝቡ ያውቀዋል። የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂ አባቶች ዛሬ ለመገናኛ ብዙሀን መግለጫ ሰጥተዋል። አባቶቹ የአርቲስት ሀጫሉ ሁንዴሳ ግድያ እጅግ ያሳዘናቸው መሆኑን ገልጠው በሀገሪቱ ውስጥ ያለው ያለመረጋጋት በፈጠረው ሁከት በሕይወት እና በንብረት ላይ እየደረሰ ያለው ጉዳት ያሳሰባቸው መሆኑን ተናግረዋል። የሰባቱን የሃይማኖት ተቋማት የበላይ ጠባቂዎች መግለጫ የተከታተሉት የሃይማኖት ተቋማቱ ጉባኤ የቦርድ አባል እና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑትን ቄስ ዶክተር ዋክስዩም ኢዶሳን በመግለጫውና በወቅታዊ ሁኔታ ላይ ያላቸውን አስተያየት እንዲያካፍሉን ደረጀ ደስታ ማምሻውን አነጋግሯቸዋል። ቀጥሎ ይቀርባል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሰላም ኮሚሽን ቢሮ ኃላፊ የሆኑት ቄስ ዶክተር ዋክስዩም ኢዶሳ በአገሪቱ ያለውን አሳዛኝ ሁኔታ እየተከታተሉ ነው። እሺ አሁን አሁን ያለውን ሁኔታ እየተከታተሉ ነው? አሁ እንግዲህ ያው በመጠኑም ቢሆን ቤት ሆኜ እየተከታተልኩ ነው። ምንድን ነው ምን አስተያየት አለዎት እየሆነ ባለው ሁኔታ ላይ? ወር እንግዲህ እየሆነ ባለው ሁኔታ ላይ ሁላችንም፣ መላው አገሪቱና ህዝቦቿ ልባችን ያዘነ እንደሆነ ነው የምገነዘበው። በግሌም የሚያሳዝን አደራረግ ነው። የዚህ ገና ብዙ ነገር የሚጠበቅበት ብዙም ደግሞ ለሀገሪቱም፣ ለሕዝቡ፣ ለቤተሰቦቹ የተረፈው የሰራው አጫሉ በእንዲህ አይነት ሁኔታ መገደሉ በጣም እጅግ የሚያሳዝን ሁኔታ ነው። እንግዲህ በአጠቃላይ በሀገሪቱ በጣም አሳዛኝ አሳዛኝ የሆነ ሁኔታ ነው የተፈጠረው። እንግዲህ ከዚያ ጋርም ደግሞ ተያይዞ አንዳንድ የሚታዩ ሁኔታዎች አሉ። በእርግጥ እንዲህ አይነት አስቸጋሪ የሆነ ሀዘን ሲያጋጥም ሰዎች የመናደድ በስሜት የመወሰድ ሁኔታዎች አሉ እና ዝም ብሎ ያለው በየአካባቢ ያለው ደግሞ በዚህ በሀዘኑ ምክንያት በተከፋው ሕዝብ ላይም የችግሮችን የመቀስቀስ ነገር በሚያደርግበት ጊዜ በሀዘን ላይ ያለው ወገን ደግሞ እንደገና ሌላ አጸፋ እየሰጠ ብዙ የሚታዩ የማይገቡ መታየት የሌለባቸው ነገሮች እየታዩ ናቸው ያሉት። እንግዲህ ፈጣሪ እግዚአብሔርን ልንለምን ይገባል። ሰላም በምድርቱ ከአጽናፍ እስከ አጽናፍ እንዲወርድ፣ እግዚአብሔር እንዲረዳን የሃይማኖት አባቶች ዛሬም መግለጫ ሰጥተዋል። በየደረጃው ያሉቱ መጸለይ እና አልፎም ደግሞ ሽማግሌዎች ያሉበት ስፍራ ህዝባችንን መምከር የሆነ ሆኗል። ያለፈው ነገር አልፏል። አሁን ቆሙ ብሎ ሰከን ብሎ የነገውን ማሰብ ያስፈልጋል። የህዝብን አብሮነት፣ የህዝብን አንድነት ማሰብና በዛ ላይ በጋራ ሆኖ መስራት የሚገባ አስ- እና አስፈላጊ እና ተገቢ እንደሆነ ነው የሚሰማኝ ናቸው።